ጤና ይስጥልኝ አድማጮቻችን ደምናምሽታችኋል ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት ጥር 12 2016 ዓ ም መሰናዶ ጀምሯል ለመላው የኦርቶዶክስ እምነት ተከታዮች በሙሉ እንኳን ለብርሃነ ጥምቀቱ አደረሳችሁ እንላለን ዛሬም በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግመው ቢሰሙ መልካም ናቸው ያልናቸው ነው ይዘን የመጣ ነው ሙዚቃም ይኖረናል ኤደን ገረሞ መሰናዶን በመምረት ኤልያስ አስማረ በቅንብሩ ጽዮን ግርማ በዋና አዘጋጅነት አብርናችሁ እናምሻለን እናንተም አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን We'll you አዲስ አበባ ተወልዳ ያደገችው የማርያም ቸርነት የማ ገና ከልጅነቷ አንስቶ በተለያዩ የሙዚቃ ዘውጎች ውስጥ ያሉ እንግሊዘኛ ዘፈኖችን ያለምንም ልዩነት ታዳምጥና ታዜም እንደነበር ትናገራለች። ምንም እንኳን ቤተሰቦቿ የሙዚቃ ፍላጎቷን በተለይም ደግሞ የምሽት ሙዚቃ ስራን ለመቀበል ጊዜ ቢወስድባቸውም እሷ ግን ፍላጎቷን አስቀድማ በማወቅ ስራዋን በሸራተን ኦፊስ ባር መጀመሯንም ትገልጻለች። ከሰሞኑ የደጋ ሰው የተሰኘ አልበም ለአድማጭ አደርሳለች። የአልበሙ ፕሮዲሰር ኢዩኤል መንግስቱ የማ የገበያ ስራ ላይ ትኩረት ሳታደርግ ለተለያዩ የሙዚቃ ፈጠራዎች ላይ ለመሳተፍ መፍቀዷን እንደሚያደንቅ ተናግሯል። የማና የሙዚቃ መምህር ኢዩኤልን አነጋግሬ ያሰናዳውት ዘገባ ይቀጥላል። እጆቼን ሳቱ እስቅትቼ ባነድም ቁርጥምጥም ቁርጥምጥም ገላሲና ካካኝ ሰሞኜ ቅልጥልጥ ትርትር ድንግጥግጥ አዲስ አበባ ተወልዳ ያደገችው የማርያም ቸርነት ቤተሰቦቿ ይጠቀሙበት የነበረውን የቁልምጫ ስም ለመድረክ ስሟ መጠሪያነት መርጣ የማ ተብላለች። የማ የተለያዩ የእንግሊዝኛ ዘፈኖችን ማዳመጥና ማዜም የጀመረችው በልጅነቷ እንደነበረ ትናገራለች። ኢትዮጵያ በጊዜ ሂደት ድምፃዊ የመሆን ፍላጎት እንዳደረባት የምትገልጸው የማ ሸራትን አዲስ ሆቴል በሚገኘው ኦፊስ ባር ውስጥ ከሚሰሩ የሙዚቃ ባንዶች ጋር ተቀላቅላ ስራ መጀመሯንም ነው የምታስታውሰው። ከአዲሱ አልበማ አዘጋጅ፣ አቀናባሪና የሙዚቃ መምህር ኢዮኤል መንግስቱ ጋር የተገናኘችውም ስራ ከጀመረች ከሶስት ወራት በኋላ ነበር። ስሜትስ ሱነኛዋ ሰው ቆለኛ ተራራናት ወጣው አፍቅሬ ደገኛ ደመናው ቁልቁል አዘቅዝቅ እያየው ፀሐይ ሳትጋረድ ይበርደኛል። ምነው ናልኝ መሞቴ ነው፣ ቆለኛ ነኝና አያረስሜት እቶናማው ፍቅር። ከሰባት በላይ ትላልቅ ሙዚቀኞች የተሳተፉበትና ረዥም የዝግጅት ጊዜ የወሰደው የደጋ ሰው የሙዚቃ አልበም ተጠናቆ ሲለቀቅ በጥቂት ቀናት ውስጥ ከባለሙያ እስከ አድማጭ ሙገሳ ተችሮታል። አድናቆቱ የሙዚቃ ቅንብሩን፣ አቀራረቡን፣ ግጥምና ዜማው ላይ ብቻ ያተኮረ ሳይሆን ድምፃዊቷን ከአንጋፏ ኢትዮጵያዊት የሙዚቃ ሰው እጅጋየሁ ሽባባው ጂጂ ጋራ ያመሳሰለም ነው። የማን የጂጂ ታናሽ ወይም የጂጂ ደቂቅ ሲሉ ያደነቁማሉ። የማ አልበሙ በተለቀቀ በጥቂት ቀናት ውስጥ ያገኘችው ይህ አድናቆት እንደ ከበዳት ከአሜሪካ ድምጽ ጋር በነበራት ቆይታ ተናግራለች። ተጽዕኖ አሳድራብሻለች ለሚለው እሱን ለመመለስ ይከብደኛል ማለት ጂጂን ማዳመጥ በደንብ የጀመርኩት ላይቭ ሙዚቃ መጫወት ከጀመርኩ ከወራቶች በኋላ ነው እና ከዛ በፊት ብዙ ጊዜ እኔ ጅማሬ የነበረው በእንግሊዝኛ ሙዚቃ ነበረ። እንግሊዝኛ ሙዚቃ ነው ማዳምጠው፣ ምዘፍ ነው የነበረው። ከባድ አስተያየት ነው። ለምን ትልቅ ሙዚቀኛ ናት ዲጂ እና በእሷ በእሷ መለካት ራሱ በጣም ከባድ ነው ለእኔ በጣም ነው ማከብራት፣ በጣም ነው መወዳት። ትልቅ ናት እና እኔ ይገባኛልም የሚለውን ሁላ አላስብም፣ ግን ለእኔ ትልቅ ክብር ነው። በጣም ትልቅ ክብር ነው። እጅግ በጣም ትልቅ ክብር ነው ለእኔ የማ በልጅነቷ የተገራው ድምጿ የሙዚቃ አቅሟን የተረዳ ባለሙያ እጅ ላይ የጣላት በጊዜ ነበር። የደጋ ሰው አልበም አዘጋጅ አቅራቢና አዋሃጅ ግጥምና ዜማ በመድረስ እንዲሁም ደግሞ አልበሙን ለህትመት ያበቃው የያሬድ ሙዚቃ ትምህርት ቤት ዳይሬክተር ኢዩኤል መንግስቱ ከማ ጋር የተዋወቁበትና የአልበሙ ዝግጅት የተጠነሰሰበትን ሂደት አጋርቶኛል። እኔ የምጫወትበት የሙዚቃ ባንድ ውስጥ አጋጣሚ ከኛ ጋር ተጫወት የነበረች አንድ ሌላ ድምጻዊት ወደ አሜሪካ ሙቭ አድረገች እና ግን አጋጣሚ የማርያም ጓደኛ ስለነበረች ሸራተን ከሚጫወትበት ቦታ እኔ ወደ ምጫወትበት የነበረው ራማዳ ሆቴል ይዛት መጣች። ከዛ ትውቃችን በዛ ነው የጀመረው። እንግዲህ መጀመሪያ ሳውንድ ቼክ ላይ አስታውሳለሁ ወደ 11 ሰዓት ተኩል ወደ 12 ሰዓት አካባቢ ይመስለኛል ሳውንድ ቼክ ላይ ነው ይዛት የመጣችው እና ድምጻን ሰማነው ኢምፕሬስ አድርገኝ፣ ዋው አልኩ። ከዛ ያው መታዋወቅ መጣ፣ ሪሄርሳል ወይም ጥናት ላይ መገናኘት ጀምርን። ለመጀመሪያ ጊዜ ግን እንደ ቀልድ ነው፣ ሲሪስ አልነበርም። እንዲሁ ስናጠና የምናጠናውን ነገር ሪከርድ እናደርግ ነበር ና ድምፅ ውስጥ አንድ ዝፈኝ ዝፈኝ ብያት የጋሽ ግርማ በየነን እንደርጎ የነጡት የሚለውን ሙዚቃ በማይክ ዝም ብለን በቃ ቀለል አድርገን ተጫወተችው። በጣም ይደንቅ ነበረ። በጣም የሚገርም ነበር። አውትፑቱ በጣም የሚገርም ነው። ከዚህ በፊት ደጋግሜ ብዬዋለሁ። ልክ ብዙ በጣም አንዳንድ ሰው በጣም ጎበዝ ዘፋኝ ሆነው ሪከርዲንግ ላይ ግን ጥሩ ላይ መጣ ይችላል፣ ሲቀዳ ሲሰማ። የኤማ ላይቭም ጥሩ ነበር የሰማሁት። ከዛ ሪከርዲንጉ ላይ ደግሞ በጣም ጭራሽ በጣም በቃ ወደፊት ሄዳ ከላይቭም በላይ በጣም ወደፊት ሄዳ ልክ በምስል ፎቶጀኒክ እንደምንለው ነው የሆነውና የመጀመሪያው ሞመንት ድምጿን የሰማበት ሞመንት ያ ነውና ታለንቷንም በደንብ የበለጠ ሰርች እንዳደረግና እንዳይ የጋበዘኝ አጋጣሚ ያ ነው። የማ እንደ ጀማሪነቷ ብዙ ገቢን ሊያመጣ ወደሚችል የገበያ ስራ ላይ ትኩረት ሳታደርግ የተለያዩ ሀገር በቀል ድምፆችና ሙዚቃዎች ላይ ለመስራት እንዲሁም ለመመራመር ፈቃደኛ በመሆኗና በታታሪነቷ ከሙዚቃ መምህር ኢዩኤል መንግስቱ አድናቆት ተችሯታል። ለሁለት ዓመታት ለተጠጋ ጊዜም ለስራው ከፍተኛ የሆነ ትጋት ማሳየቷንም ጨምሮ አድንቋል። ከዛ በኋላ አልበም እንድንሰራ ጥያቄ ያቀረብኩላት፣ ምክንያቱም አሁን የሰራ ነውን አይነት አልበም በተለይ ለመስራት ከሌላ አርቲስት ጋር ቢሆን አይሳካም ወይም ሲጀመርም ሀፕን አያደርግም ምክንያቱም አብዛኛው አርቲስት ፍላጎቱ ዌል ቴስትድ የሆነውን ወይም በጣም የሚታወቀውን የሙዚቃ ትሬንድ እና ኮሜርሻል የሆነውን ነገር መስራት ነው የሚፈልገው እንጂ እንደዚህ ግጥሙ ጠጠር ያለ የሙዚቃው ሀሳብ ትንሽ ገዘፍ ያለ እና እንደዚያ ነገር ውስጥ መግባት ይፈራል ምክንያቱም ሪስክ ነው ብሎ ስለሚያስብ እና በዚህ አጋጣሚ የማን በጣም ነው ማመሰግናት ይህን እምነት እኔ ላይ ጥላ ፍቃደኛ ስለሆነች ማለት ነው። እና ከዛ በኋላ ነው እንግዲህ እሷን ታለንት ወደ ፕሮዳክሽን ለማምጣት አሰቡ የመጣው። ምንም እንኳን የማ በደጋ ሰው አልበም ጎልታ ብትወጣም ከዚህ ቀደም ለህዝብ የደረሱ ስራዎችም አሏት። በመጀመሪያ በንትን ቅኔ ነው ሀገር የተሰኘ ብዙ አርቲስትን ያሳተፈ ለኮቪድ ጊዜ የተሰራ ሙዚቃ ነበረ። እዛ ላይ የመጀመሪያ ስሬ ነው። ቀጥሎም አንድ ሲንግል አውጥቼ ነበር፣ በሌላ የሙዚቃ ዘውግ ውስጥ ያለ ማለት ነው። አንድ ሲንግል አውጥቼ ነበር። ከዛ ቀጥሎ ደግሞ ዶቃ የተሰኘ ይሄ አልበምን ከመውጣቱ በፊት ደግሞ አንድ የሰራሁት አለ ሳውንድ ትራክ ነው። ዶቃ የተሰኘ ፊልም ላይ ሳውንድ ትራኩን እኔ ነኝ የተጫወትኩት። የደጋ ሰው ከምዕራብ አፍሪካው ኮራ እስከ ኢትዮጵያዊቱም እንዲሁም የአውሮፓ ሀገረሰብ የሙዚቃ መሳሪያዎች ጥቅም ላይ የዋሉበት ከሙዚቃ ቅንብሩ ለገበያ እስከዋለበት ጊዜ ድረስም ከፍተኛ የሆነ ጥንቃቄ የታየበት ለአልበሙ ማስታወቂያም ዘጋቢ ፊልሞችና ለየት ያለ ድረገጽ የተዘጋጀለት ሲሆን የአልበሙ የጀርባ አጥንት የሆነው ኢዩኤል መንግስቱ ለአልበሙ ከወጣው ገንዘብ ይልቅ ትኩረት እንዲደረግ የሚሻው አልበሙን ልዩ በሚያደርጉት ነገሮች ላይ መሆኑን ይናገራል። እንግዲህ ይሄን አልበም ለየት ያደርገዋል ብዬ የማስበው ነገር ብዙ ነገር ነው። አንደኛው ነገር የመሳሪያ ስብጥሩ ነው። የመሳሪያ ስብጥሩ በተለይ ሀገር በቀል የሆኑትን በየትኛውም የዓለም ክፍል ያሉ ፎክ ሚዚክ ኢንስትሩመንት የሆኑትን ሀገረሰብ ይዘት ያላቸው የሙዚቃ መሳሪያዎችን እዚህ ሙዚቃ ላይ ኢንኮርፖሬት ማድረጋችን አንደኛው ለየት የሚያደርገው እሱ ነው። ቅድም እንደተባለው ኮራ ተጠቅመናል ከምዕራብ አፍሪካ ጊታር ይሁን እንጂ የተጠቀምነው ነው። የጊታር ኢን ኤሴንስ የትም ዓለም ላይ ጊታር ጊታር ነው። ግን አጫወቱ በየዓለም ላይ ያለው የጊታር አጫወት የተለያየ ነው። አውሮፓ ውስጥ ያለው የጊታር አጫወት ሌላ ነው። ጃዝ አሜሪካ ውስጥ ያለው አጫወት ሌላ ነው። አፍሪካ ውስጥ ያለው አጫወት ሌላ ነው። ለምሳሌ የተዋረግ ካልቸር ወይም የምዕራብና የሰሜን አፍሪካ የሙዚቃ ባህል የሆነውን የተዋረግ የሙዚቃ የጊታር አጫወት ተጠቅመናል። ካላባሽ በጣም አፍሪካ ውስጥ ፖፑላር የሆነ የባህላዊ የምት መሳሪያ ነው፣ ከቅል የሚሰራ እሱን ተጠቅመናል። አውሮፓ ውስጥ እንዲሁ ፖርቹጊዝ ጊታር የሚሰኝ መሳሪያ አለ፣ ባህላዊ መሳሪያ፣ እሱም እንደዚሁ የክር መሳሪያ፣ እሱን ተጠቅመናል። እና እነዚህ እነዚህን ኢንስትሩሜንቴሽን፣ እነዚህን መቀላቀላችን አንዱ ለየት የሚያደርገው ነገር እሱ ነው። ከሀገራችንም ለምሳሌ ከቤኒሻንጉል ጉሙዝ ቱም ተጠቅመናል። ከጋሞ ዲታ ተጠቅመናል። ከደራሼ ማይራ የሚባል መሳሪያ አለ እሱን ተጠቅመናል። እና እነዚህ እነዚህ ለየት የሚያደርገው ጉዳይ ይሄ ነው። ሁለተኛው ለየት የሚያደርገው ጉዳይ ደግሞ እንዳልኩሽ ነው ቅድም ብዙ አርቲስት የማይደፍራቸውን ለምሳሌ ብዙ ሰው የማያውቃቸው ነገር ግን በጣም አድቫንስ እና ኮምፕሌክስ የሆነ የሙዚቃ እውቀት ያላቸው የባህል ወይም የሀገር በቀል ሙዚቃ መሳሪያ ተጫዋቾች አሉ ወይም ሙዚቀኞች አሉ። እንደ ምሳሌ፣ እንዳብነት፣ ለምሳሌ የኤዶ ይባላል የጋማው እስከ ሰባት ፓርት ድረስ ሀርሞኒ ድምጽ ያለው ወይም ህብረት ድምጽ ያለው ሀገር በቀል እውቀት አለ። እሱ ላይ እንግዲህ እድሜያቸው በግምት ሀምሳ በላይ ሀምሳ ስልሳ ውስጥ ያሉ እናቶች እነሱ ጋር ትልቅ እውቀት አለና የእነሱን ተጠቅመናል። ይህ ለየት ያደርገዋል። አባውዴ ተጠቅመናል። ይህም ለየት ያደርገዋል። በተጨማሪ ግጥም ለምሳሌ ከሚታወቁት አሁን እኛ ከምናውቃቸው በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ግጥም በመስጣት በጣም ብዙ ሰዎች ይታወቃሉ። ከእነሱ ብቻ አይደለም የሚወሰድ ነው እና ከአይን አለም ሀዞ ከምትባል ጋሞ እንደዚሁ ለጥናትና ምርምር በሄድንበት ወቅት ካገኘናት ከእሱ አንድ ግጥም ተቀብለናል። እና እነዚህ እነዚህ ነገሮች የአልበሙ አይ ቲንክ መለያ ቀለሞች ናቸው። የማና ኢዩኤል በቀጣይ የጋሰው የሙዚቃ ቡድን የተለያዩ የሙዚቃ ጉዞዎች እንደሚኖሩት የጠቆሙ ሲሆን በዋናነት የአልበሙ ዓላማም ሀገር በቀልና ዘመን ተሻጋሪ ስራዎችን መስራት መሆኑን ጠቁመዋል። በቀጣይም የተለያዩ የሙዚቃና የዜማ ሙከራዎቻቸውን እንደሚቀጥሉም አስታውቀዋል። የኢትዮጵያ ሙዚቃ በተለያዩ አርቲስቶች ኢንተርናሽናል ሆን እድል አግኝቷል። ለምሳሌ በ1960ዎቹና ሰባዎቹ በነ ክብር ዘበኛ ባንድ፣ በሚሊተሪ ባንድ፣ በተለያዮቹ ባንድ የኢትዮጵያ ሙዚቃ አለም ላይ ፖፑላር ሆኗል። በተለይ ኢትዮፒክስ ፍራንሲስ ፋልሴቶ ፐብሊሽ ካረገው በኋላ የኢትዮጵያ ሙዚቃ በደንብ አለም ላይ የሚሰማበት እድል አለ። ቅርብ ጊዜ እንግዲህ እኔ በግሌ የማውቀው ደግሞ እጅጋየሁ ሽባባው ነው። የጂጂ አለም አቀፍ ስራ ነው እና እስካሁንም ድረስ ብዙ እንግዲህ በረጅም ዓመታት ሆኗል ግን ፍሬሽ ነው ሙዚቃዎቿ። እና አለም አቀፍ ሙዚቃ ተሰርቷል። በእነዚህ አጋጣሚዎችና አሁንም የኢትዮጵያ ሙዚቃ እንደዚህ ሎካል ሆኖ እንዳይቀር እኛ ብቻ ለሚንጆይ ማድረግ ያለብን ኢትዮጵያ በሙዚቃው በነ ሙላቱ ለምሳሌ በነጋሽ ሙላቱ አስታጥቄ ትታወቃለች። ልክ እንደዚህ አይነት አላማ የያዘ ኢትዮጵያ ሙዚቃ ወርልድ ዋይድ ተደማጭ የማድረግ አላማ አርገን እየሰራን ያለ ነው እዚህ አልበም ላይ ማለት ነው። የደጋሰው አልበም እንደ ዶክተር እዝራ አባተ፣ ድራመር ተፈሪ አሰፋ፣ የሙዚቃ አቀናባሪ ጆርጋ ስዩም፣ ይልማ ገብረአብ፣ እንድሪስ ሐሰን፣ ጋሞዎቹና ሌሎች ከፍተኛ የሀገር ውስጥና የውጭ ሀገር ሙዚቀኞችን ያካተተ ስራ ነው። ከአሜሪካ ድምፅ ለተጠናቀረው ዘገባ ኤደን ገረመው ኳሽ Now this <laughs> ሰሞኑ የሳን ፍራንሲስኮ ከተማ ትልቁ የሕግ አውጪ ተቋም የተቆጣጣሪዎች ምክር ቤት ሳን ፍራንሲስኮ ቦርድ ኦፍ ሱፐርቫይዘርስ ለአንድ ትውልደ ኢትዮጵያዊ የማስታወሻ መርሃ ግብር አሰናድቶ ነበር። ትውልደ ኢትዮጵያዊው በከተማ ውስጥ የጃዝ ሙዚቃ ባህል ዳግም እንዲያንሰራራ ያገዙ፣ በተለይም ደግሞ ሰብዓዊ ተግባራትን በከተማው ነዋሪዎችን የደገፉ ስለመሆናቸው በወቅቱ ተወስቷል። ሀብታሙ ስዩም በኚ ሰው ዙሪያ ያሰናዳው ዘገባ ይቀጥላል። በአውሮፓውያኑ ታህሳስ ወር መጀመሪያ ላይ በሰሜን ካሊፎርኒያ የምትገኘው የሳን ፍራንሲስኮ ከተማ ሕግ አውጪዎች በቅርቡ ከዚህ ዓለም በሞት የተለዩ ትውልደ ኢትዮጵያዊ ማስታወሻ አፍታ አሰናድተው ነበረ። ቦርድ ኦፍ ሱፐርቫይዘርስ የተባለው የሕግ አውጪ ተቋም አባል ከሆኑት መካከል አንዱ አሻ ሳፋይ የትውልደ ኢትዮጵያዊን ውለታ ለመዘከር ከቀደሙት መካከል አንዱ ናቸው። በንግድ ሰው እንዲሁም የማህበረሰብ አባልነታቸው ራሴላስ ሬስቶራንትንና የጃዝ ክለብን በማቋቋም ለፊልሞር መንደር በእጅጉ አበርክተዋል። በሰላሳ ዓመታትን ያህል በሳን ፍራንሲስኮና በሰፊው ባህር ዳርቻው ቀጠና ለሚገኘው የጥቁሮች ማህበረሰብ ሰጥተዋል። ብዙ ጊዜያቸውን ለህብረተሰቡ በማበርከትና በማገልገል ላይ አውለዋል። ብዙውን ጊዜ በጥልቅ ፍላጎት የተሞሉ የድምፅ አልባዎች ድምፅ፣ ሰላም ወዳድና ሌሎችን በእውነት የማገልገል ልብ ያላቸው መሆኑ ሲገለጽ ቆይቷል። አሻሳፋይ በስሜት በተሞሉ ቃላት የዘክሯቸው የሞከሩት ሰው አጎናፍር ሽፈሮ ይባላሉ። በከተማ ውስጥ በነበራቸው ወደ አርባ ዓመታት የተጠጋ ዘርፈ ብዙ አበርክቶት በእጅጉ ይታወቃሉ። ለዚያም ነው በሕልፈታቸው ማግስት የከተማዋ ሕግ አውጪዎችም ሆነ ከሳቸው መልካም ስራ ያተረፉ ግለሰቦች ጥልቅ ሐዘናቸውን ለመግለጽ ያላመነቱት። አቶ አጎናፍርና ሳን ፍራንሲስኮ የተዋወቁት በአውሮፓውያኑ 1970ዎቹ መጀመሪያ ላይ ነው። በሳን ፍራንሲስኮ ስቴት ዩኒቨርሲቲ ትምህርታቸውን ለመከታተል ወደ ስፍራ ያቀኑት ወጣቱ አጎናፍር ኢትዮጵያ ውስጥ የፖለቲካ ለውጥ እንዲፈጠር በውጭ ሀገራት ሲታገሉ ከነበሩት መካከል አንዱ ለመሆን ጊዜ አልፈጀባቸው። እዚያ ዘመን የትግል ጓዳቸው ወይዘሮ አለማሽ እስጢፋኖስ ያን ጊዜ እንዲህ ያስታውሱታል። ተማሪ ማህበር የሚባል የኢትዮጵያን ስቱደንት ሙቭመንት ውስጥ ሁለታችንም በጣም አክቲቭ ነበርን። ከዛ ጀምሬ ነው የማውቀው እና በዛን ጊዜ የነበረው የወጣትነታችን ዘመን በጣም አይዲያሊስት የሆነ አስተሳሰብ በቃ ለኢትዮጵያ የተጨቆነው ኢትዮጵያ ህዝብ ነፃ ለማውጣት በክላስ ስትራግል አይን እያየን በቃ ያለውን አገዛዝ በመቃወምና በረሃቡ ምክንያት በጠቅላላው ብቻ ፊውዳል ሲስተሙ መውረድ አለበት በሚል በዛ ነበረ የጀመር ነው እና በዛን ጊዜ በጣም አክቲቭ ነበረ አጎናፍር ከኛ ጋር። የቀዳማዊ ኃይለ ሥላሴ መንግስት ተወግዶ የደርግ ዘመነ መንግስት በትረ ስልጣኑን በጨበጠ ማግስት አቶ አጎናፍር ከፖለቲካዊ ትግሉ ባሻገር ወደ ሌላው የህይወት ምዕራፋቸው ተሻገሩ። አቶ ጉናፈር በ1986 የአውሮፓውያኑ ዓመተ ምህረት በከተማዋ ህዝብ በተለይም በፊሊሞር መንደር ውስጥ ደማቅ አሻራ የተዉበትን የመዝናኛ ስፍራ ከፈቱ። ያ ስፍራ ራሴላስ ጃዝ ክለብ ይባላል። ክለቡን ያዘወትሩ ከነበሩት የቅርብ ወዳጆቻቸው መካከል አንድ የሆኑት አቶ ፍቅሩ በቀለ ትዝታቸው ዛሬም አልነጠፈም። ራሴላስ በጣም አስፈላጊ የነበረ ጊዜ የተከፈተ ክለብ ነው። በጣም ቢዚ ነው ኦልሞስት ሰባት ቀን ሞስትሊ አፍሪካን አሜሪካን አርቲስቶች የጃዝ አርቲስት እና ብሉስ አርቲስቶች ይመጣሉ። ሎከሊም የታወቁም ወይንም በዚህም ፌመስ የሆኑትም ሰዎች ብዙ ጊዜ ይመጣሉ። ሬስቶራንቱ ያው ምግቡም በጣም ተወደደ ምግብ ነበረ። ሙዚቃውም ደግሞ ከራት በኋላ ደግሞ ሁልጊዜ ሙዚቃ አለ፣ በተለይ ዊኬንድ ላይ። በጣም በጣም ደስ የሚል ነበር። እኔም ያው የጃዝ እና የብሉዝ ወዳጅ ስለሆንኩኝ ለእኔ በጣም ጥሩ ኤንቫይሮንመንት ነው የፈጠረልኝ የነበረው። ራሴላስ ጃዝ ክለብ በከተማዋ ነዋሪዎች ዘንድ የመዝናኛ ስፍራ ብቻ አልነበረም። ክለቡ የሚገኝበት ፊልሞር ቀጠና በ1950ዎቹና 60ዎቹ የአውሮፓውያኑ ዘመን ድንቅ ጥቁር የጃዝ ሙዚቃ ተጫዋቾች ገነውበት ነበረ። ከተማዋ በቀጣይ ዓመታት የዘረጋችው አወዛጋቢ የመልሶ ማልማት መርሃ ግብር ግን የቀጠናውን ድምቀት አውይበው ስፍራው መቀዛቀዝ ጀምረ። የራሴላስ ጃዝ ክለብ ታዲያ የቀደመውን የጃዝ ታሪክ ያደሰ ስፍራ እንደነበረ ይወሳል። ክለቡ ችሎታው ኑሯቸው፣ እድሉን ላጡ ጥቁር አሜሪካውያን የፈጠረው መልካም እድል የላቀ እንደነበረ ባለቤታቸው ወይዘሮ ነጻነት አለማየሁ ያስታውሳሉ። ወደ ሰላሳ አምስት ዓመት ክለቦቹን ኦን ሲያደርግ በጣም የታወቁ ሙዚቀኞች ነበሩ የሚያመጣው እና እድል ይሰጣቸዋል። መጀመሪያም ሌላ ቦታ ተጫውተውም ለማያውቁት እድል ይሰጣል እና አቀፈው ካልቸሩን አቀፈው እና ሬዚስታንቱ ጠፋ አብሮ መስራት ጀመር እና ይበዛ አሁን ይኸው ከዚህ ዓለም በሞት በተለየበት ጊዜ መቼም የደረሰንና በጣም አዝነው በጣም ያውቃሉ እሱ አንከር እንደሆነ እና እንዴት ያንን ፊልሞር ኤሪያ እንደረዳና በሙሉ ናቸው ዘይ ፖር ድር ሃርት በጣም በጣም ነው ያዘኑት እና ያቃሉ ደግሞ ምን እንዳደረገ ቀላልም እንዳልሆነ ቀላል እንዳልሆነ እያወቀ ነው የገባበት። እነሱም አልገቡበት ግማሾቹ እዛ ውስጥ። እሱ ግን ሂጀስት ወነቱ ኢንትሮዲስ እና የሰማውን ስራ ላይ ማዋል ዋንስ ፖኒታይም ፌመስ ነበረ ይሄ ኤሪያ ስላሉ እሱን አጥንቶ እንዳልኩ ከኢትዮጵያ ምግብ ጋር አንድ ላይ ፔር አድርጎ ለሚመጣው ሰው ሁሉ ፋሲኔትድ የሆኑ ነበር። የአፍሪካን ምግብና የአሜሪካን ጃዝ ብለው እንጆይ ያደረጉት ነበር። አቶ አጎናፍር ስመገናናው ራስ ላስ ጃዝ ክለብን በጥቁር አሜሪካውያንና በትውልድ ኢትዮጵያን መካከል የመልካም ግንኙነት ድልድይ ለማድረግ ይችለው እንደነበር ይወሳል። በቅርቡ በከተማው አስተዳደር አባላት ፊት በተዘከሩበት አፍታ አሻ ሰፋይን የመሰሉ በህዝብ የተመረጡ ህግ አውጪዎች ይህንን አጉልተዋል። Black immigrants are are invisible in society. ብዙ ጊዜ ጥቁር ስደተኞች በማህበረሰብ ውስጥ ከይታ ይራቁ ናቸው። የግዙፉ ጥቁር ማህበረሰብ አባላት ብቻ ተደርገው ይታያሉ። እሳቸው የኮሩ ጥቁር ሰው ብቻ ሳይሆን የኮሩ ኢትዮጵያዊ ስደተኛ የማህበረሰባቸው አምድና ከሰፊው ሕዝብ ጋር ትስስር ያላቸው መሆኑን ዕውቅና መስጠት ያስፈልጋል። የሁሉም ማህበረሰቦች አባል በመሆናቸውም ኩራት ይሰማቸው ነበር። የአቶ አጎናፈር ሌላ አበርክቶት የትውልድ ሀገራቸውን በሚመለከቱ ፖለቲካዊና ማህበራዊ ጉዳዮች ላይ የነበራቸው የላቀ ተሳትፎ እንደሆነ በቅርቡ የሚያውቋቸው ይናገራሉ። ለአመታት በወዳጅነት በኋላም በትዳር አብረዋቸው የኖሩት ወይዘሮ ነፃነት አለማየሁ እንዲህ ገልጹታል የሚገርመ ነገር ሁል ጊዜ ያው ጃዝ ክለቡ ስላለ የታወቀ ስለሆነ እሱም የሰው ጋር የመታወቁ ዕድል እየበዛና እየሰፋ ሄደ እና ከፖለቲሽያንስ ጀምሮ ሜሮች፣ ገቨርነሮች፣ ሱፐርቫይዘሮች እንደዚሁም የኮሚኒቲ ሊደሮች በሚመጡበት ጊዜ የሚያስበው እንዴት ነው ይህንን እኛ እዚህ ያለነው ዲያስፖሮች እና እንደዚህ ኦፖርቹኒቲ ኖሮን ስራ ያለን ቢዝነስ ያለን እንዴት ነው ከሀገራችን ጋር የምናያይዘው በማለት ነበር የሚያስብ ሁልጊዜ ሁልጊዜ አሁን ፊልሙር ላይም ሲከፍት ኢትዮጵያኖቹን ይጋብዝ ነበር። ኢንክሉዲንግ እኔና የእህቴን ክለብ ሺባን እዛ እንድንመጣ ያደረገው እሱ እና እሱም በሚያደርግበት ጊዜ አሁን ሱፐርቫይዘሮችን ሆነ ሜሮችን፣ ገቨርነሮችን በሚታወቁበት ጊዜ የኢትዮጵያን ኬዝ ነው የሚያመጣው። እሱ እዚህ ኖረ እንጂ ልብ ሁልጊዜ ኢትዮጵያ ነው ችግር ሲኖር ነው በፋመኑ ጊዜ እንደዚሁም ደግሞ አሁን ባለው ችግር ሁልጊዜ ፓርቲስፔት ያደርጋል ኖት ኦንሊ ፓርቲስፔት በማድረግ ሳይሆን ማርች ሲኖር ማርች ያደርጋል። ፈንድሬዚንግ ሲሆን እሱ ነው ሁሉን ነገር አስተካክሎ ለኢትዮጵያን ኮሚኒቲ ቋሚ ተጠሪ ነው እና እነኝን ሰዎች በሚጋብዝበት ጊዜ እና በሚያነጋግርበት ጊዜ ሂዩዝ ሂዝ ከኔክሽን ኢትዮጵያን እንዲረዱ አቶ አጎናፈር በቅርቡ ባደረባቸው ህመም ምክንያት በሰባ አንድ ዓመታቸው ከዚህ ዓለም በሞት መለየታቸውን ተከትለው መላ ቤተሰባቸው ለጥልቅ ሐዘን ተዳርገዋል። ሼባ ፒያኖ ላውንጅ የተሰኘው በፊልም ወር ቀጠና ላይ ዛሬም ከሚገኙት ጥቂት የሙዚቃ እና የመዝናኛ ስፍራዎች አንደኛው ባለቤት የሆኑት ወይዘሮ ነጻነት ግን ባለቤታቸው የጀመሯቸውን ስራዎች ማስቀጠል የቤተሰባቸው አደራ መሆኑን ይናገራሉ። ሴብቱ የመጣው የጃዝ እና የኢትዮጵያ ምግቡ እንዳልኩ ከሱ ነው እና የእሱ ቪዥን ነው ይሄ ነገር እና ደግሞ የሚገርመው ነገር በሴት ያው እኔ ባለቤቱ ቢሆን በሴት ኢንዲፐንደንስ እና በሴቶች ራይት እና ራሳችንን መግፋት እንደምንችል እና አንድ ቦታ ማድረስ እንደምንችል ሁል ጊዜ ኤንካሬጅ አድርገናል ነው። ምክንያቱም በኛ ካልቸር በድሮ ይህ ስላልነበረ እና አሁን ብዙ ሙዚቀኞች እሱ ድሮ አፖርቹኒቲ የሰጣቸውን ነው እስካሁን ከኔ ጋር የምጫወቱ እየመጡ ይነግሩኛል። ስለ ራሴ ላስ ያውቃሉ። እኔ ራሴ ላስጫዋት ነበር። እሱ ነው መጀመሪያ የሰጠኝ ኦፖርቹኒቲ የአንጎኚ እንደውም ሌላ ሰው ሳይቆጥረኝ እኔ ነው አሁን በጣም ፌመስ ናቸው። እንደውም አንዱ በጣም የሚገርም ነገር ፌስቡኩ ላይ ጽፏል እና እኔ እኔም ምህቴም የምናስበው እሱ የጀመረውን ነገር እና እሱ የእሱን ድሪም አኮምፕሊሽ በልዩ ልዩ ቦታ እሱ እንደሚያደርገው እኛን የጃዝን ብቻ ሳይሆን አገራችን የሀገራችንን ኮዝ አንድ ላይ አድርገን እሱ እንደሚያደርገው ከእሱ የተማርነውን ነገር አፕ ላይ አድርገን የእሱን ሌገሲ እንዲቀጥል ነው ምንፈልገው። ስ ሪ ኢምፖርታንት ለእኛ ለቤተሰቦቹ ስ ሪ ኢምፖርታንት፣ ምክንያቱም ሁሉንም ነገር የሚያደርገው እሱ ነበረ እና አሁን ለእኛ ትምህርት ነው። አዎ በጣም ትልቅ ጉዳት ነው የደረሰብን፣ ግን አጠነከረን፣ ጥሩን ነገር እንድናይ ያደረገን እና ስለዚህ አናቆምም ከአሁን በኋላ የምናደርገውን የምንችለውን እየተማርንም እሱ እንቀጥላለን። እሱ የጀመረው በቅርበት በሚያውቋቸው ዘንድ የአቶ ጎናፍር ሽፈራው የህይወት መንገድ ዩናይትድ ስቴትስን መኖሪያ ላደረጉ ኢትዮጵያውያን የሚተወቁም ነገር የላቀ ነው። ለአመታት በቅርበት ለሚያውቋቸው ወይዘሮ አለማሽ እስጢፋኖስ አቶ ጎናፍር ከራስ አሻግረው ለሌሎች ማሰብ ያለውን እርባና ማሳያ ናቸው። አይ በጠቅላላው ግን ይህ ነው። አንድ ሰው ከራሱ ህይወት ውጭ ሆኖ ሌላውን ኮሚኒቲውን የሚያግዝ አስተሳሰብ በመኖሩ ከሱ ብዙ የሚማር ነገር አለ። ምክንያቱም ሰው ለራሱ መቼም ሰክሰስፉል መሆን ይችላል፣ ግን ከሱ ወጥቶ ለኮሚኒቲውና ለአገሩ ህዝብ ኮንትሪቢት ማድረግ በጣም ትልቅ ነገር ነውና እሱን በማድረጉ በጣም የሚመሰገንና ና አራያ የሚሆን ይመስለኛል። ዛሬም ድረስ በሳን ፍራንሲስኮ ከተማ የሚኖሩት አቶ ፍቅሩ በቀለ በበኩላቸው የአቶ አጎናፍር የቀደሙ እንቅስቃሴዎች ትውልድ ኢትዮጵያውያን በአሜሪካ የፖለቲካ ሂደት ውስጥ የላቀ ተሳትፎ እንዲያደርጉ አስተዋሽ እንደሆኑ ያውሳሉ። አንድ ነገር ለእኔ እኔም ከሱ የተማርኩት ነገር የእሱ እዚህ ሀገር በነበረው ኤክስፒሪየንስ በጣም በአሜሪካን ፖለቲካል ሲስተም ያምናል። የሆነ አስተሳሰብ አለን። አሜሪካን እኛን አይወደንም፣ ወይንም አሜሪካ እንደዚህ አውቃ እንደዚህ ታደርገናለች ወይም እንደዚህ ብለን የምናምነውና አኩርፈን የተቀመጥን አለን። እሱ ግን እንደዛ አልነበረም። እሱ የሚለው እኛ እዚህ ቦታ የሆነው ሎ ሜከሮቹ የማይሰሙን በደንብ አድርገን ነገራችንን የማስረዳት ችሎታ ስለሌለን፣ ሁለተኛ ስትሮንግ የሆነ ፖለቲካል አክሽን ኮሚቲ ስለሌለን ያ ፖለቲካል አክሽን ኮሚቲ ቢኖረን ካንዲዴቶችን ለእኛ ሲምፐታይዝ የሚያደርጉ ካንዲዴቶችን አስመርጠን እነዚህ ካንዲዴቶች ለኛ እንዲቆሙ ለእኛ ኢንትረስት እንዲቆሙ ማድረግ የመቻል አቢሊቲ ስለሌለን እና ሲስተሙን ካፕታላይዝ ማድረግ ባለመቻላችን ነው አሁንም ፌል የምናደርገው። እነዚህ ሎሜከሮቹ ምንም አይዲያ የሌላቸው አሉ እንጂ ለምንድን ነው እሱ አሜሪካ ጠንካራ የሆነች ሀገር ኢትዮጵያ እንዳትሆን የማይፈልገው? ምንም ምክንያት የለውም። ያ ነገር እንዲሆን ምንም አይነት ምክንያት ሊኖራል። ራሱ ይሄ ነገር ሴንስ አይሰጥም። እንደዚህ ብሎ ማሰቡ እኛ የራሳችን ድክመት ነው። ኦርጋናይዜሽን ስትሮንግ ስላልሆንን ነው። ያንን ላይ መስራት አለብን ብሎ በፖለቲካል አክሽን ኮሚቴ በጣም ያምናል። ያንን ነበር ለማድረግ የሚያስብ የነበረው። የአቶ አጎናፈር ቤተሰቦች የትውልድ ኢትዮጵያዊውን መልካም ግብሮች በሌላ ምዕራፍ እንዲቀጥሉ ይሻሉ። ወይዘሮ ነጻነት አለማየው በድጋሚ አሁን እኔና እኔና ልጅ አለችው ከመጀመሪያ ትዳሩ ያፈራት ያጎናፍር የምትባል እንዲሁም እህቴ እስራኤል አለማየው፣ እኛ በእሱ ስም ፋውንዴሽን አቁመን ለኢትዮጵያ ውስጥ ትምህርት ቤት መማር ለማይችሉ እና ችግር ላላቸው ሰዎች እና እንደነሱን አይነት ሰዎች መርዳት አስበናል፣ ፕላን አድርገናል እና ይሄ ነው ይህንን እየሰራንበት ነው እና አምሹር ይሰራል መርዳትም አለብን። የእሱም ሀሳብ አንደኛው እሱ ስለነበረ ይህንን ልናረግ ያሰብ ነው። መሰናዷችንን የማጠናቀቀው ሮበርት ስትዋርት የተባሉ የጂያዝ ተጫዋች አቶ አጎናፍርን ከዘከሩበት የማህበራዊ መገናኛ መልእክታቸው ቀንጭቤ በማሰማት ነው። እሳቸው እንዲህ ይላሉ። በ1986 በዚህ ስፍራ የሙዚቃ ዝግጅትን ሳቀርብ ገና 17 ዓመት ነበረ። ያልበሰልኩ መሆኔን ቢያውቁም እሳቸው ግን እድሉን ሰጥተውኛል። ብዙ ጥቁር ሙዚቀኞች ጉዞአቸውን የጀመሩት በዚሁ ነበረ። ዝነኛ ከሆኑ በኋላ ግን ተመልሰው አልረዷቸውም። እኔ ጡት አባት የሚለውን መጽሐፍ ደጋግሜ የምጠቅስ ጊዜ ያለው ወጠኝ ጥቁር ጣሊያናዊ ነኝ እናምጠቅሳለሁ። ባለውለታዎቻችንን መቼም መቼም አንዘነጋም። ሮበርት ከአቶ አጎናፍር የተማሩትን በማስታወስ ለተተኪ ትውልድ ይበጃሉ ያሏቸውን ተግባራት እንደፈጸሙ በመልእክታቸው ላይ ጠቁመዋል። በዚህ ዝግጅት ወቅት በመረጃ ጥቆማ ረገድ የተባበረችኝን የፊልም ባለሙያ ሰሎሜ ሙልጌታን በአድማጮች ስም በእጅጉ ላመሰግን ወዳለሁ። በአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ አድማጮቻችን ስለነበረን ቆይታ እያመሰገንን እዚህ ላይ እንሰናበታችኋለን። የደንገረመው መሰናደውን በመምራት ጽዮን ግርማ፣ በአርቶቱ ኤልያስ አስማረ፣ በቅንብሩ አብረናችሁ ቆይተናል። በንቆ ምሽት በመደበኛው የሬዲዮ በቴሌቪዥን መሰናደውን ጠብቃችኋለን። ሰላም ጤናስተልን ደናሁ